Foreign Service Institute Amharic Basic Course Unit thirty five basic sentences for learning. Nagar. <laughs> አሁን ሰው ስለሌለኝ ነገ ከሰዓት በኋላ ላስረክበው እችላለሁ። ለሁሉም ነገር ስልክ እደውልለወታለሁ። ቀብድ መረከብ። እንግዲያስ ግማሹን ዋጋ እንደ ቀብድ አሁን እሰጥዎታለሁ የቀረውን ግን እቃውን ስረከብ ከፍዬ እወጣለሁ። ደረሰኝ፣ ሳህን፣ ቢላዋ፣ ሹካ፣ ማንኪያ፣ መለኪያ እሺ፣ ደረሰኝ ከመጻፌ በፊት ሌላ የሚፈልጓቸው የቤት ዕቃዎች እንደ ሳህን፣ ቢላዋ፣ ሹካ፣ ማንኪያ፣ ስኒ፣ ብርጭቆ፣ መለኪያ እንዲሁም ሌሎች እቃዎች ማየት ይፈልጋሉ? ወጥ ቤት እነዚህን የወጥ ቤት ዕቃዎች ቀደም ብዬ ገዝቻለሁ። አስታወሰ ማስታወስ ያስታውሳል። ግን ስላስታወሱኝ ያመሰግናለሁ አመሰግናለሁ። ወደፊት ሌሎች ደንበኞች አመጣለዎታለሁ። እሺ፣ ደስ ይለኛል። እቃውን መች ልኩልኛል? አሁን ሰው ስለሌለኝ ነገ ከሰዓት በኋላ ላስረክበው እችላለሁ። ለሁሉም ነገር ስልክ ደውልልዎታለሁ። እንግዲያስ ግማሹን ዋጋ እንደ ቀብዳሁን እሰጥዎታለሁ። የቀረውን ግን ዕቃውን ስረከብ ከፍለዎታለሁ። እሺ፣ ደረሰን ከመጻፌ በፊት ሌላ የሚፈልጓቸው የቤት ዕቃዎች እንደ ሳህን፣ ቢላዋ፣ ሹካ፣ ማንኪያ፣ ስኒ፣ ብርጭቆ፣ መለኪያ እንዲሁም ሌሎች እቃዎች ማለት ይፈልጋሉ? እነዚህን የወጥ ቤት እቃዎች ቀደም ብዬ ገዝቻለሁ ግን ስላስታወሱኝ አመሰግናለሁ። ወደፊት ሌሎች ደንበኞች አመጣለውታለሁ። እሺ፣ ደስ ይለኛል። ዕቃውን መች ይልኩልኛል? አሁን ሰው ስለሌለኝ ነገ ከሰዓት በኋላ ላስረክበው ትችላለሁ። ለሁሉም ነገር ስልክ እደውልለዎታለሁ። እንግዲያስ ግማሹን ዋጋ እንደ ቀብዳሁን እሰጠዎታለሁ። የቀረውን ግን እቃውን ስረከብ እከፍለዎታለሁ። እሺ። ደረሰን ከመጻፌ በፊት ሌላ የሚፈልጓቸው የቤት እቃዎች እንደ ሳህን፣ ቢላዋ፣ ሹካ፣ ማንኪያ፣ ስኒ፣ ብርጭቆ፣ መለኪያ፣ እንዲሁም ሌሎች እቃዎች ማየት ይፈልጋሉ? እነዚህን የወጥ ቤት ዕቃዎች ቀደም ብዬ ገዝቻለሁ፣ ግን ስላስታወሱኝ አመሰግናለሁ። ወደፊት ሌሎች ደንበኞች አመጣልዎታለሁ። እሺ፣ ደስ ይለኛል። አምላክ ስራህን ይክፈልህ። ለአገራችን ያብቃን። ማብቃት መንገዱ መኪናውን ያሸጋግራል። አሸጋገረ፣ ማሸጋገር፣ ያሸጋግራል። ዛሬ የልደት በዓልን አከበርኩ። በትንሣኤ ማግስት ወደ አሜሪካ ሄድኩ። አቶ ዮሐንስ ብዙ ጠላቶች ነበሩት። አባቴ በጣም ቸርሰው ነው። በኢትዮጵያ ውስጥ ብዙ አውራ ጎዳናዎች ይሰራሉ። አውራ ጎዳና